በኢትዮጵያ መንግስት የተደነገገው የአስቸኳይ ጊዜ አዋጅ ተፈጻሚ መሆን ከጀመረ የመብት ሰቶች መባባሱን ስንዘግብ ቆይተናል። ሰሞኑን በኦሮሚያ ክልል በተለያዩ ዩኒቨርሲቲዎች ማለትም በጅማ፣ በሀሮማያ፣ በወለጋና በአምቦ አሁንም የተማሪዎች መታሰር፣ መባረር፣ ወደማይታወቁ ቦታዎች መወሰድና ሌሎች አለመረጋጋቶች መቀጠላቸውን የሰብአዊ መብት ተቆርቋሪዎች ይጠቁማሉ። ለምሳሌ በጅማ ዩኒቨርሲቲ ቴክኖ በሚባለው ካምፐስ ውስጥ የተነሳውን ተቃውሞ ተከትሎ የአጋዚ ወታደሮች ተማሪዎችን ስደበድቡ እንደነበር Γιατί በሃሮማያ ዩኒቨርሲቲም ተማሪዎች በግቢ ውስጥ ባረፉት የኮማንድ ፖስቱ የደህንነት ኃይል እየተሸበሩ መሆኑንና ተማሪዎች ከትምህርት ገበታቸው እየተባረሩ መሆኑን በጽሁፋቸው አመልክተዋል። የቀድሞ የሃሮማያ ዩኒቨርሲቲ ተማሪ ነበርኩ የሚሉትና በአካባቢው በመምህርነት የሚሰሩት ግን ስማቸው እንዳይጠቀስ የፈለጉ ግለሰብ ተማሪዎች በግቢው ሰፍሮ በሚገኙት ወታደሮች ታፍኖ እንዳሉ ይናገራሉ። ከትላንት ምሽት ጀምሮ ተቃውሞውን አነሳስቷል ወይም ተሳታፊ ነበሩ የሚሏቸውን ተማሪዎች እያሰሩ ይገኛሉ። ብዙ ተማሪዎች ሌሊት ሰባት ሰዓት ላይ ከማደሪያቸው ተወስደው የት እንደገቡ አይታወቅም። ስማቸው ማን እንደሆነ ግን ልነግር አልችልም። እኚህ መምህር የሚሉት አሁን ግቢ ውስጥ እየተከሰተ ያለው የመማር ማስተማሩን ሂደት ከማስተጓጎል ባለፈ የተማሪዎቹን ቤተሰብ በፍርሃት እንዲዋጡ አድርጓል ይላሉ። እኔ አሮሚያ ነበርኩም በዩኒቨርሲቲው የወታደሮች ማረፊያ ሶስት እንደነበሩ አውቃለሁ። አሁን የተለወጠው ግን የወታደሮች ቁጥር መጨመሩ ነው። በፍራቻ ሸሽተው የወጡ ተማሪዎች አሉ። አንድ ልጅ ሁለት ሰዓት አሳልፋል በሚል ሰበብ በደህንነት አካሉ በተደጋጋሚ ተደብድቧል። ከሁለት ሰዓት በኋላ መንቀሳቀስ የተፈቀደው ቤተ መጻሕፍት ለሚጠቀሙት ብቻ ነው። አሁን ልጁ ከሁለት ሰዓት በኋላ መውጣትና መግባት ስለማይችል ሸሽቶ እኔ ጋር ነው ያለው። ይህ በሀሮማያ ዩኒቨርሲቲ ብቻ የቆመ እንዳልሆነም የሰብአዊ መብት ተቆርቋሪዎቹ ይናገራሉ። በወለጋ ዩኒቨርሲቲ ያሉት ተማሪዎች እኛ በኮማንድ ፖስቱ አንተዳደርም፣ የታሰሩት ተማሪዎች ይፈቱ፣ የጅምላ እስርና የዘር ጭፍጨፋ ይቁም ማለታቸውን ተከትሎ ከፍተኛ ቱክስ እንደነበረና ብዙ ተማሪዎች ግቢውን ለቆ እንደሸሹ ይጠቅሳሉ። በአምቦ ዩኒቨርሲቲም ተቃውሞ እንደነበረና ታጣቂ ኃይሎችም አስለቃሽ ጋዝ መተኮስ ሳቸውን ይጠቁማሉ። ይህ ሁሉ የተፈጸመ ነው ለሚባለው በመንግስት በኩል ምን መፍትሄ የተሰጠ ነው ብዬ በትምህርት ሚኒስቴር የሕዝብ ግንኙነት ኃላፊ የሆኑት አቶ ወርቅነህ ጣፋ አነጋግሬ ነበር። አቶ ወርቅነህ የሚሉት ሚኒስቴር መስሪያ ቤቱ በ2009 ዓ.ም የትምህርት ፍትሃዊነት ጥራትና ሰላማዊ የመማር ማስተማር ለማረጋገጥ እየሰራ መሆኑን ይናገራሉ። አዋጁ በከፍተኛ ትምህርት ተቋማት ላይ ተጽዕኖ አያሳድርም ባይም ናቸው። እኔ ከትምህርት ሚኒስቴር አንጻር በከፍተኛ ትምህርት ተቋማት ላይ የአስቸኳይ ጊዜ አዋጁ ምንም ያሳደረው ተጽዕኖ የለም። በተማሪዎች ስነ ልቦና ላይም በዚ አካባቢ ባሉት የከፍተኛ ትምህርት ተቋማት ነዋሪዎች ላይም ያሳደረው ተጽዕኖና ችግር የለም። እንደሚታወቀው በሁለት ሺ ስምንት በጀት ዓመት አብዛኛው ከፍተኛ ትምህርት ተቋሞቻችን ሰላማዊ መማር ማስተማር ነበር፣ በጥቂት በስተቀር በጣት ከሚቆጠሩ በስተቀር ማለት ነው። ግን ተማሪዎች እየታሰሩ እየተባረሩ ወይም ወደማይታወቅ ቦታ እየተወሰዱ ለሚባለው ጉዳይ ሚኒስቴር መስሪያ ቤቱ እየተከታተለ ነው ለምለው ጥያቄ እዚህ ላይ እኛ በ በየቀኑ ከከፍተኛ ትምህርት ተቋማት መረጃ ይደርሰናል። አሁን የተባለው ኦሮሚያ ክልል ውስጥም ይሁን ሌሎች አካባቢዎች ያሉት ከፍተኛ ትምህርት ተቋማት ላይ ተማሪዎች ችግር ይደርስባቸዋል፣ ይገረፋሉ፣ ለዚህ ይታሰራሉ የሚለው መሰረተ ቢስ ወሬ ነው። ሰላማዊ መማር ማስተማሩ በአግባቡ ይህለን ያለው ተማሪው ክፍል ገብቶ እየተማረ ነው ያለው። በአጠቃላይ ባለን መረጃ መሰረት በቅርቡ የአስቸኳይ ጊዜ አዋጅ አፈጻጸም አጣሪ ቦርድ ባወጣው ዘገባ አዋጁ ተፈጻሚ መሆን ከጀመረ በአንድ ወር ጊዜ ውስጥ ከ11 ሺህ በላይ ሰዎችን በእስር ቤቶችና ና በወታደራዊ ካምፖች መታሰራቸውን ፋ አድርገዋል ቦርዱ የእስረኞችን የሰብአዊ መብት ሁኔታ እየመረመረ እንደሚገኝም አስታውቀዋል።